the voice of America. ኬንያ በኮሮና ቫይረስ ወረርሽኝ መግቢያ መውጫ ከታጠረችው የውሃን ከተማ ዜጎቿን ልታስወጣ መሆኗን አስታወቀች። መንግስት ዜጎችን ለማስወጣት አማራጮችን እያየ ነው ያሉት የኬንያ ጤና ሚኒስትር ናቸው። ከዚሁ ጋር ተያይዞም የኬንያ ጠቅላይ ፍርድ ቤት የአገሩን መንግስት የፈቀደ የተባለውን ከቻይና ወደ ኬንያ የሚደረግ በረራ አግዷል። ገልሞ ዳዊት ዝርዝሩን ይዟል። በኮሮና ቫይረስ ወረርሽኝ ምክንያት በውሃን ቻይና ውስጥ የሚገኙ ዜጎቹን ወደ አገር ለመመለስ ዝግጅት እያደረገ መሆኑን የኬንያ መንግስት ገልጸዋል። ሙታይ ካጎይ የኬንያ አገሩ አንድ መቶ የሚሆኑ ኬንያውያንን ለመመለስ የተለያዩ አማራጮችን እያየን ነው ብለዋል through our embassy in China and our foreign affairs ministry here, how we are going to proceed forward and how we feel about the whole thing and the risks በቻይና ከሚገኘው የኬንያ ኤምባሲና የኬንያ ውጭ ጉዳይ ቢሮ ጋር በመተባበር ሁኔታውን እንዴት ማድረግ እንደሚችል እንዲሁም ሊሰጡ የሚችሉ ስጋቶችን የምንፈታበት መንገድ እያየን ነው። ስናመጣቸው ሁሉንም አንድ ላይ ማስመጣት አንፈልግም። አንድ ታማሚ ሌላ ጤናማ ወደሆነ ሰው ህመሙን ሊያስተላልፍ ስለሚችል ያንንም ጥንቃቄ ማድረግ እንዳለብን ተገንዝበናል። የካቢኔ ሚኒስትር ሚስተር ካጎይ ባለፈው አርብ በሳውስ ቻይና አየር መንገድ ናይሮቢ ገብተው በማቆያ ጣቢያ ስላሉት 239 ሰዎችም ሁሉም የመጡት ከዋን ቻይና ግዛት እንዳልሆነ ገልጸው ሁላቸውም ተለይተው ጤናቸው በባለሙያዎች ክትትል እየተደረገባቸው መሆኑን ገልጸዋል። መንግስት 239 ተሳፋሪዎች በሳውስ ቻይና አየር መንገድ አውሮፕላን ከቻይና ናይሮቢ እንዲገቡ መፍቀዱ በአገሪቱ ዜጎች ቁጣን ቀስቅሰዋል። መንግስታዊ የሆኑ ጭምር የተለያዩ ድርጅቶች ውሳኔ ሆነ ሲሆኑ ባለፈው አርብ የሚና ሕግ መውራት ማህበር ለአገሩ ፍርድ ቤት ስለ ውሳኔው ቤቱን በማቅረቡ የአገሪቱ ጠቅላይ ፍርድ ቤት ከቻይና ወደ ኬንያ የሚደረግ ማንኛውንም በረራ እንዲቆም ውሳኔ አሳልፈዋል። ፕሬዝዳንት ኬንያታም ወረርሽኙን ተከትሎ ባሳለፉት ትእዛዝ ችግሩ የተከሰተው በዓለም አቀፍ ደረጃ በመሆኑ በረራን ማቋረጥ ዘላቂ መፍትሄ አይሆንም ካሉ በኋላ በጤና ካቢኔ ሚኒስትር የሚመራ ሀገር አቀፍ ኮሚቴ አዋቅረዋል። ከቻይና ወደ ኬንያ የሚደረግ በረራ ሲጀመር ተሳፋሪዎችን የሚመረምር እና ታማሚዎች የሚታከሙበት ሆስፒታል እንዲዘጋጅም አዘዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ